the voice of America. ቀጣዩ አገራዊ ምርጫ እንዲራዘም በፖለቲካ ፓርቲዎች የሚሰነዘሩ ጥያቄዎች ሕዝብን የሚያደናግሩ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር በቀጣዩ ምርጫ ዙሪያ ምክክር ማድረጋቸውን መስፍን አራጌ ዘገባ አድርሶናል። የመንግስት መገናኛ ብዙሀን ምርጫ 2013 ቁልፍ የሽግግር ምዕራፍ የሚል መሪ ሀሳብ ሰንቆ ከጠቅላይ ሚኒስትር አብይ አህመድ ጋር ተደርጓል ባሉት ውይይት ተፎካካሪ ፖለቲካ ፓርቲዎችና የሲቪክ ማህበራት ተሳትፈዋል። የጠቅላይ ሚኒስትር ጽፈት ቤት በይፋ ገጹ እንዳስታወቀው የውይይቱ ተሳታፊዎች ካነሷቸው ነጥቦች ውስጥ መሰረታዊ ነገሮች ሳይሟሉ ምርጫውን ለማካሄድ መጣደፍ ተገቢ አይደለም የሚለው ይገኝበታል። ጠቅላይ ሚኒስትሩ ግን ምርጫው መራዘም የለበትም ሲሉ የነበሩ አንዳንድ የፖለቲካ ፓርቲዎች የሀሳብ ለውጥ አድርገው ምርጫው እንዲራዘም መጠየቃቸው ሕዝብን ማደናገር ነው ሲሉ ይወቅሳሉ። ጠቅላይ ሚኒስትሩ ቀጣዩ ሀገራዊ ምርጫ ከዚህ በፊት ሲነሱ የነበሩ ቅሬታዎች የማይደገሙበት ሆኖ እንዲፈጸም መንግስታቸው በትኩረት እንደሚሰራ ነው የገለጹት። ተሳታፊዎቹ ለምርጫው አስፈላጊ የሆኑ መሰረታዊና ሕጋዊ መደላድሎች ይሟሉ፣ የባለድርሻ አካላትና የምርጫ ታዛቢዎች ሚና በምርጫ መተግበሪያ ደንብ መሰረት በአግባ ለማግባቡ ይተግበር፣ ተፎካካሪ የፖለቲካ ፓርቲዎች በህጉ መሰረት በምርጫ ሜዳው የሚሳተፉበት መደላደል ይዘርጋ ሲሉ ጠይቀዋል። ጠቅላይ ሚኒስትሩ የሰጡትን ምላሽ በዳሰሳ ያቀረበው ጽህፈት ቤታቸው የምርጫ ሂደቱን እያስቀጠሉ የሚስተዋሉ ችግሮችን ጎን ለጎን መፍታት እንደሚገባ ጠቁመዋል። የተለያዩ የህዝብ አስተያየቶች የሚስተናገዱበት መደላደል ሊኖር ይገባል የሚለውን የተፎካካሪ ፓርቲዎች ጥቆማ ለዲሞክራሲያዊ ግንባታው አስፈላጊ ነው ሲሉ ጠቅላይ ሚኒስትሩ ገልጸውታል። ገዢው ፓርቲን ጨምሮ በሁሉም የፖለቲካ ድርጅቶች ውስጥ የስነ ምግባርና የሙስና ድርጊቶችን መከላከል አስፈላጊ መሆኑንም አስረድተዋል። መንግስት በቅድመ ምርጫ ወቅት የሚያጋጥሙ ችግሮች በሚፈቱበት አቅጣጫ ዙሪያ እየመከረ መሆኑንና ቀጣዩ አገራዊ ምርጫ ዴሞክራሲያዊ፣ ፍትሐዊና ሁሉን አሳታፊ እንዲሆን ይሰራል ብለዋል። ጠቅላይ ሚኒስትሩ ከመሬት ይገባኛል ጋር ተያይዞ ለረጅም ዓመታት የዘለቀ ጥያቄዎች መኖራቸውን ያረጋገጡት ጠቅላይ ሚኒስትሩ ጥያቄዎቹ ምላሽ የሚያገኙት የይገባኛል ጥያቄ ላይ በሚነሳባቸው ክልል ሕዝቦች ጋር በሚደረግ ምክክርና ይህንኑ ችግር ለመፍታት የተቋቋመው ኮሚሽን በጥናት ላይ ተመርኩዞ በሚያቀርበው ምክረ ሀሳብ መሰረት ነው ብለዋል። ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር በተደረገው ውይይት ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ በቀጣዩ ሀገራዊ ምርጫ ፋይዳና ተዋናዮች ሚና የመነሻ ሀሳብ አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ